the voice of America. የአሜሪካዋ የኔቫዳ ግዛት ላስ ቬጋስ ከተማ ባለፈው እሁድ ከደረሰው የ ሃምሳ ዘጠኝ ሰው ህይወት ከጠፋበትና ከአምስት መቶ በላይ ሰው ከቆሰለበት ዘግናኝ ጥቃት እያገገመች ናት። ነዋሪዎቿም ለሚቀርብላቸው ለሰለባዎች እንድረስ ጥሪ ምላሽ እየሰጡ ነው። ስቴቨን ፓደክ የተባለው የስድሳ አራት ዓመት ሰው ይህን ጥቃት ለማድረስ ምን እንዳነሳሳው ባለሥልጣናት ለማወቅ እየሞከሩ ናቸው። በመቶዎች የሚቆጠሩ ነዋሪዎች በበኩላቸው ለቁስለኞች የሚሆን ደም ለመለገስ በየደም መቀበያው ማዕከል ሰልፍ ይዘው ሲጠባበቁ ይታያሉ። የአሜሪካ ድምጹ ማይክ ኦሱሊቫን ያጠናቀረውን ዘገባ ይዘናል። ቆንጅታየ አዘጋጅተዋለች። በጥቃቱ የተጎዳው ሰው ከመብዛቱ የተነሳ የደም ክምችቱ ተመናምኗል። የን ሚኖዝ ከቴክሳስ ክፍለ ሀገር ወደ ላስ ቬጋስ የተጓዙት ለነርስ ባለሙያዎች በተሰናዳ ጉባኤ ላይ ሊገኙ ነበር። አሁን ለቁስለኞች ደም እየለገሱ ናቸው። ህብረተሰቡም ደም ለመለገስ የሚያደርገው ርብርብ በጣም እንዳስደሰታቸው ይናገራሉ። ይን የአጣዳፊ ሕክምና ነርሷ ትውልደ ቪየትናም አሜሪካዊ ናቸው። የደም ለጋሹ ስብጥር አስደምሞኛል ይላሉ። እንዴት አይነት ሰፊ ስብጥር ያለው ሰው ነው የተሰለፈው እያልኩ እያሰብኩ ነበር። ሰው ሁሉ በአንድነት ለጥሩ ስራ ሲሰለፍ ማየት ግሩም ነው። ደግሞም እኮ ሁላችንም እንደ ሰው አንድ ነን። ስቲቨን ኩሊ የምግብ ቤቶች ኩባንያ ሥራ አስኪያጅ ናቸው። ብዙ ሰዓት ተሰልፈው ጠብቀው አሁን ደም ሊሰጡ ገብተዋል። ይሄ የደም ልገሳ ላስ ቬጋስ የቁማር ከተማ ብቻ አለመሆኗን ያሳይልናል ይላሉ። ሰዎች እንዴት እንደሚተሳሰቡ ያሳያል። እንዲህ ግዙፍ የሆነ እርዳታ የሚያስተባብሩ ትምህርት ቤቶች፣ አብያተ ክርስቲያን፣ ቤተሰቦችና ማኅበረሰቦች አሉን። ኤሪካ ስታንሊ ደግሞ ላስ ቬጋስ ውስጥ በጸጉር ሥራ ላይ የተሰማሩ ናቸው። እሳቸውም ደም እየለገሱ ነው። ይሄ እኮ በእኔ ወይም ደግሞ በማናችንም ጥቃቱ በደረሰበት አካባቢ በሚሰሩት በእኔ ደንበኞችም ጭምር ሊደርስ ይችል ነበር ይላሉ። በጣም ይሰቀጥጣል። ማለቴ እንዲህ ያለ ነገር ሲፈጠር እንደ ማህበረሰብ መተባበር ያስፈልጋል። አንዱ ለሌላው መገኘት አለበታ። ላስ ቬጋስ ነዋሪዋ ቬትናም ተወላጇ ሃን እንጎየን ደግሞ እኔ መቼም ገንዘብ ለመርዳት አቅሙ የለኝም፣ ግን ለቆሰሉት ሰዎች በደስታ ደሜ ልሰጥ ነው የተሰለፍኩት ብለዋል። በእሁዱ ጥቃት ለተጎዱት ሁሉ እጅግ በጣም አዝናለሁ እወዳቸዋለሁ ብለዋል ንጉየን። ከተከራየው የሆቴል ክፍል ሆኖ ባዘነበው የተኩስ እርምታ 59 ሰው ገድሎ ከ500 በላይ ያቆሰለው ታጣቂ በምን ምክንያት ይህንን እንዳደረገ አሁንም አልታወቅም። የአጣዳፊ ሕክምና ነርሷ የን ሙኖዝ ግን በበርካታ ማህበረሰቦች ውስጥ ያለውን የስነ ልቡና ጤና እንክብካቤ ችግር የሚጠቁም ነው ይሄ ይላሉ። ሌላዋ ደምለጋሽ ረኔ ሊም ተመሳሳይ አስተያየት ነው ያላቸው። መቼም ይሄ ከባድ ነገር ነው፣ ሰው ምን እያሰበ እንደሆነ ማወቅ ፈጽሞ አይቻልምና። ነገር ግን አንድ ሰው ችግር ሲገጥመው የባለሙያ ምክር ወይም እርዳታ መፈለግ አለበት እንደዚያ ወዳላ አቅጣጫ ከመምራት ቤተሰብን ወይም ጓደኛን እርዱኝ ማለት ነው። ያ ነው የሚያስፈልገው። የላስቬጋሱን የደም ልገሳ ክምችት ማዕከል የሚያስተዳድረው ብለድ ሲስተምስ የተባለ መስሪያ ቤት ተጠሪ ሚትዚ ኤች ካምፕ ይህ የአሁኑ የደም ልገሳ መጠን ከወትሮ በብዙ እጥፍ የበለጠ እንደሆነ ገልጸዋል። ሰው ከልቡ ደግ እንደሆነ ጥሩ ነገር ማድረግ እንደሚወድ ያሳያል። አንድ ላይ ያሰባሰበን እንዲህ ያለ መጥፎ ነገር መሆኑ ያሳዝናል፣ ግን ይኸውና ይህን የመሰለ አንድነት እያሳየነን ግሩም ነው። የጥቃቱን ሰለባዎችና ቤተሰቦች ለመርዳት በኢንተርኔት አማካይነት የተከፈተ የመዋጮ ማሰባሰብ እንቅስቃሴ እስከ ትናንት ማክሰኞ ድረስ ያሰባሰበው ገንዘብ ከአራት ሚሊዮን በላይ መድረሱ ታውቋል።